እግዚአብሔር አምላካችን ይመስገን። ታንክ ዩ ቬሪ ማች ናንሲ፣ እግዚአብሔር ይመስገን። የዛሬው መልእክታችን የተመሰረተው በማቴዎስ ወንጌል ምዕራፍ ዘጠኝ በተለይ ቁጥር ዘጠኝ ላይ ነው እና እንደዚህ የሚል ርዕስ ሰጥቻለሁ። የማቴዎስ ጥሪና ምላሹ የሚል መልእክት ርዕስ ነው የሰጠሁት በዚህ በማቴዎስ ወንጌል ላይ የምናየውን 28 ምዕራፎች የማቴዎስ ወንጌል የተባለውን ወንጌል የጻፈው አሁን የምንመለከተው ሰው ነው ማቴዎስ ነው። እና ማቴዎስ ይኖር የነበረው በገሊላ ባህር በዙሪያ በነበሩ ከተሞች በአንዲቷ ቅፍርናሆም በምትባለው ከተማ ውስጥ ነዋሪ ነበር። ቅፍርናሆም ከተማ በታሪካዊ ጂኦግራፊውን ብትመለከቱ የሮም ነገስታት የሮም መንግስት በጣም ዋና ቁልፍ የጦር ኃይል የነበረባት ከተማ እና የቢዝነስ ከተማ ነበረች። በባህር ዳር ያለች የቢዝነስ ከተማ ነበረች እና ጌታ ኢየሱስ ክርስቶስ እዛ ከተማ ቢሮውን አድርጎ እንደነበረ ነው የሚታወቀው። እና እዚህ ላይ ቁጥር ምዕራፍ 9 ቁጥር አንድ ብትመለከቱ በታንኳም ገብቶ ተሻገረ ና ወደ ገዛ ከተማው መጣ የሚለው ይህንን ነው የሚያመለክተው። እና እዛ ከተማ ኦልሞስት ነዋሪ ሆኖ ነበር ማለት፣ የቅፍርናሆም ከተማን እንደ መንቀሳቀሻ ቢሮ አድርጎ ነበር ጌታ ኢየሱስ። በተለይ ይሰራበት ይወጣ ይገባበት የነበረው ቤት የጴጥሮስ ቤት ነው። ጴጥሮስ ቤት በቅርብ ቀን በአርኪዎሎጂ ቁፈራ ተገኝቶ ተገኝቷል። የጴጥሮስ ቤት ጴጥሮስ የት ጋር እንደነበረ ቤቱ እና የጌታ ኢየሱስ ክርስቶስ ቢሮ ሆኖ ያገለግልም እንደነበረ ነው የምናውቀው በታሪክና በዚህ በአርኪዎሎጂ ቁፈራ በእርግጥ እዚ ጋር በተጻፈው ቃል መሰረት እና ወደዚህ ከተማ እንደመጣ ጌታ ኢየሱስ የሚታሰበው ጴጥሮስ ቤት ውስጥ እንዳለ ነው። አንድ ሽባ ወደ እሱ አመጡለት እና ሽባውን ሰው ጌታ ኢየሱስ ክርስቶስ አየው። ወጣት ሽባ ነው፣ በአልጋ ላይ ነው ያመጡት እና አንድ ቃል ተናገረው ልክ እዚ ጋር እንደተጻፈው ጌታ ኢየሱስ ክርስቶስ የሰዎቹን እምነት አይቶ አንተ ልጅ አይዞህ፣ ኃጢአትህ ተሰረየችልህ ብሎ በህዝቡ መካከል ተናገረው እና ይሄ ጥያቄ አስነሳ። በእርግጥ ልጁ ተፈውሷል፣ ወዲያው ጌታ ኢየሱስ ክርስቶስ ፈውሶታል። ግን አንተ ልጅ አይዞህ፣ ኃጢአትህ ተሰረየችልህ የሚለውን ነገር ሲናገር እዛ የነበሩ የካህናት አለቆች ነበሩ፣ ፈሪሳውያን፣ ጸሐፍቶች እና ፈሪሳውያን የሚባሉት የአይሁድ የካህናት አለቆች ናቸው። ብሉይ ኪዳንን አበጥረው የሚያውቁ ናቸው። በጣም ስኮላርስ የሆኑ ሰዎች ናቸው። እና በልባቸው አልተናገሩም፣ በሰው ፊት በልባቸው ምን ይሉ ነበር? ይሄ ለምንድን ነው የሚሳደበው? ይሄ እኮ ስድብ ነው። እንዴት ይሳደባል? ብለው ይሉ ነበር። ተመልከቱ። እዚህ ላይ ልክ እንደዚህ ነው የተጻፈው፣ እነሆ ኃጢአት ተሰረየችልሃለች። ቁጥር ሶስት እነሆም ከጻፎች አንዳንዱ በልባቸው ይህስ ይሳደባል ይሄ ይሳደባል የሚለው የአማርኛው ቃል ትንሽ የሚጎለው ሐሳብ አለ። በእንግሊዝኛና በግሪኩ ብላስፊም ያደርጋል ነው የሚለው ብላስፊም ማለት ዝም ብሎ መሳደብ አይደለም። ምን ማለት ነው? እግዚአብሔርን መስደብ ማለት ነው። ይሄ እግዚአብሔርን ነው የሚሳደበው ብለው ነው የተናገሩት። እና ከዛ ጌታ ኢየሱስ ሁሉን ያውቃል አይደል? ሐሳባቸውን አውቆ እንዲህ አላቸው ስለምን በልባችሁ ክፉ ታስባላችሁ? ማለት ይሳደባል ለምን ትላላችሁ በልባችሁ ነው ጌታ ኢየሱስ ክርስቶስ ያላቸው። ኃጢአት ተሰረየችልህ ከማለት ወይስ ተነስና ሂድ ከማለት ማናቸው ይቀላል? ነገር ግን አላቸው በምድር ላይ እኔ የሰው ልጅ፣ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ከቅድስት ድንግል ማርያም ከመወለዱ የተነሳ የሰው ልጅ ብሎም ራሱን ይጠራ ነበር። የሰው ልጅ በኃጢአትን የማሰረይ ስልጣን እንዳለው ታውቁ ዘንድ ብሎ ተነስ አልጋህን ተሸክመ ሂድ ብሎ ተናገረው። ኃጢአቱ ተሰሪውለታል ቅድም ተናግሯል። አሁን ግን ፈውሱን ሲያውጅለት ነው የምናየው እና ይሄ ነገር ከሆነ በኋላ ነው አሁን ቁጥር ዘጠኝ ላይ ያለው ክስተት የተከሰተው። በእርግጥ ይሄንን ጌታ ኢየሱስ ክርስቶስ እንዳደረገ በዙሪያው የነበሩ ሰዎች በጣም ተደንቀዋል። እና ህዝቡ አይተው ልጁ ያ ወጣቱ ልጅ አልጋውን ለዘመናት ሽባ የሆነ ነው ይቆማል ይነሳል ብሎ ማንም ሰው አይጠብቅም። ግን ጌታ ኢየሱስ ክርስቶስ ስልጣን ያለው ኃይል ያለው እውነተኛ አምላክ በሁሉ ላይ ችሎታ ያለው ስለሆነ ልክ በተናገረው ቃል መሰረት ተነስቶ አልጋውን ተሸክሞ ልጁ ሲሄድ ሰዎች ተደነቁና ለሰው እንዲህ ያለ ስልጣን የሰጠ እግዚአብሔርን አከበሩ ብሎ እስከ ቁጥር ስምንት ይናገራል እና በጥያቄና በመልሱ አካባቢ ትንሽ ነገር ልናገር። አሁንም መግቢያ ላይ ነው ያለሁት። ፈሪሳውያኑ ጌታ ኢየሱስ ክርስቶስ ኃጢአትህ ተሰረየችልህ ብሎ በተናገረበት ጊዜ ለምንድን ነው ያን ጥያቄ የጠየቁት የሚል ጥያቄ መጠየቅ ትችላላችሁ። ጥያቄውን የጠየቁበት ምክንያት ምንድን ነው? በአይሁድም ትምህርት በእኛም እምነት ማለት ነው፣ በአይሁድም እምነት በእኛም እምነት አንድን ሰው ኃጢአት ተሰረየልህ ብሎ መናገር የሚችል እግዚአብሔር ብቻ ነው። እኔ ፓስተር ነኝ። ኢትዮጵያ ውስጥ ብዙ ቦታ አገልግያ ያለሁ፣ እንግሊዝም ሀገር አገልግያ ያለሁ፣ አሁንም እዚህ እያገለገልኩ ነው። እዚህ በሬዲዮም አገለግላለሁ። ግን ሰዎች ኃጢአታችሁ ይቅር ተብሎላችኋል ብዬ መናገር አልችልም። ያ የእኔ ስልጣን አይደለም። ማንም ማንም ካህን በምድር ላይ ይሄን ማድረግ አይችልም። የአይሁድ ፈሪሳውያን ይህንን ያውቃሉ። እና ጌታ ኢየሱስ ኃጢአት ተሰረየችልህ ብሎ ሲናገር ይሄ ሰው ሊለው የሚችል ነገር አይደለም። እና እነሱ የገባቸው ምንድን ነው? ይሄ ሰውዬ እኔ እግዚአብሔር ነኝ እያለ ነው። ለዚህ ነው ለምን ትሳደባለህ ያሉት። እኔ እግዚአብሔር ነኝ እያለ ነው ያለው። አዎ ጌታ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ እያለ ነው። ልክ ነው። በግልጽ ነው እየተናገረ ያለው። እና ቀጥሎ ምን ብሏቸዋል? ለሰው ልጅ በምድር ላይ ኃጢአትን ይቅር ማለት ስልጣን አለው። እኔ እግዚአብሔር ነኝ፣ ይሄ ስልጣን አለኝ ብሎ ነው እየተናገራቸው ያለው። እና አይሁዳውያን በደንብ ገብቷቸዋል። በኋላ በኋላ ሊሰቅሉት ሊገሉት የተነሱበትም አንዱ መሰረታዊ ምክንያት ይሄ እንደሆነ ታሪኩ እያደገ እያደገ በሱ ላይ ያላቸው ጥላቻ እያደገ እያደገ የመጣው በዚህ በዚህ እውነታ ላይ ተመስርቶ ነው። እና ጌታ ኢየሱስ ክርስቶስ የሰማይና የምድር ፈጣሪ እውነተኛ አምላክ ነው። ግን ዛሬ እኔ ልናገር የፈለግኩበት ርዕሴ ቁጥር ዘጠኝ ላይ ነው። በዛው በቅፍርናሆም ከተማ ማቴዎስ የሚባል ሰው አለ። ይሄ ማቴዎስ በመቅረጫው ተቀምጦ ባለበት ጊዜ ጌታ ኢየሱስ ክርስቶስ እንደጠራው እና ጌታ ኢየሱስን መከተል እንደጀመረ ነው የምናየው እና ይሄ በጣም አስደናቂ የመጽሐፍ ቅዱስ ክፍል ነው እና ዛሬ ጥቂት ነገር ስለዚህ እውነት እንድናይ እፈልጋለሁ። እና የመጀመሪያው ነጥቤ ይሄንን ለማየት በምንደረደርበት ጊዜ የማቴዎስ ሕይወት ከመጠራቱ በፊት ምን ይመስል ነበር? አሁን ቁጥር ዘጠኝን ላንብብላችሁ። እንደዚህ ነው የሚለው ኢየሱስም ከዚያ አልፎ በመቅረጫው ተቀምጦ የነበረ በቅፍርናሁም ከተማ ውስጥ ነው ማቴዎስ የሚባል አንድ ሰው አየና፣ ምን አለው? ብዙ ነገር አልተናገረውም። ተከተለኝ ነው ያለው። እና ማቴዎስም ተነስቶ ወዲያውኑ ጌታ ኢየሱስም ተከተለው ነው የሚለው። ልክ የተጻፈውን ቃል ነው ያነበብኩላችሁ። ግን ይሄ ጥሪ መቶለታል። ማቴዎስ መቅረጫው ላይ ተቀምጦ ቢሮው ላይ ማለት ቀረጥ የሚሰበስብበት ቢሮ ውስጥ ነው ተቀምጦ የነበረው። ምናልባት ክፍት ቢሮ ሊሆን ይችላል። መንገድ ላይ የተቀመጠ ጠረጴዛና ገንዘብ ያለበት፣ ደረሰኝ ያለበት አይነት እንትን ማየት ትችላላችሁ በአይነ ህሊናችሁ። ልክ እንደዛ አይነት ሁኔታ ውስጥ የነበረ ሰው ነው። ግን ከመጠራቱ በፊት ምን አይነት ሰው ነበረ? የሚለውን እዚህ ጋር ጥቂት ልናገርበት እፈልጋለሁ። በአይሁድ እምነት፣ በነገራችን ላይ ያን ጊዜ አይሁዳውያን በሮማውያን ቅኝ ግዛት ውስጥ ነበሩ። ሮማውያን ልክ አሁን አሜሪካ የዓለም ፖሊስ እንደምትባለው በየአገሩ እየሄዱ እየተዋጉ፣ ከአሜሪካን በላይ አገሮችን ያሸንፈው ቅኝ ግዛት ያደርጉ ነበር እና የራሳቸው የመንግስት ተወካይ አላቸው እና ከአይሁዳውያን መካከል ከየተለያየ አገር ካሉበት ማህበረሰብ መካከል ያሉ ሰዎችን መልምለው ምን ያደርጋሉ? ቀረጥ ሰብሳቢዎች ያደርጓቸዋል። ማለት ማቴዎስ በዜግነቱ ልበለው ወይም ደግሞ በአገር ሰውነቱ አይሁዳዊ ነው፣ ግን በሰራተኛቱ በሰራተኝነቱ የሮማውያን ቅጥረኛ ነው። እንደዚህ አይነት ሰዎችን አይሁዳውያን የሚያዩአቸው ምን ብለው ነው? ባንዳዎች ብለው ነው። ባንዳ የሚባል ቃል ታውቃላችሁ? ለሌላ መንግስት የሚሰራ እኛን የሸጠ ለእኛ ለእኛና ለሀገራችን ታማኝ ያልሆነ የሚል ስያሜ ነው የሚሰጧቸው። እና እንደዚህ አይነት እንደዚህ አይነት ስያሜ ያለው ሰው ነው ቀራጮች በሙሉ የሚባሉት። እንደዚህ አይነት ሰዎች ናቸው። እና በህብረተሰቡ ዘንድ የተናቀ ሰው ነው፣ የተጠላ ሰው ነው። እና ምናልባት አይሁዳውያንን አግኝታችሁ ስለ ማቴዎስ ያላቸው አመለካከት ምንድን ነው ብትላቸው፣ ማቴዎስ ስሙን እንኳን መጥራት አንፈልግም፣ እኛን የሸጠ ለእኛ ጠላቶች ራሱን የሰጠ እና የእኛ ጠላት ነው፣ የእኛ ዘሮ ነው፣ የእኛ ጠላት ነው የሚል ሀሳብ ነው ያላቸው። እና የሃይማኖት አለቆችን ደግሞ ስለ ማቴዎስ ብትጠይቁ ማቴዎስ ይቅር የማይባል ኃጢአተኛ ነው የሚሏቸው። ልክ እንደዚህ ነው፣ አይ ቀራጮችን ይቆጥሯቸው የነበረው። እና እንደዚህ አይነት ሰው የተጠላ፣ ለሮማውያን የሚሰራ ባንዳ የተባለ፣ ማህበረሰቡ ሊያየው የማይፈልገው ሰው ነው። ግን በነገራችን ላይ በጣም ባለጸጎች ናቸው እነዚህ ቀራጮች። ምናልባት የሉቃስ ወንጌል ምዕራፍ 19 ላይ ዘኪዎስ የሚባለው አጭሩን ሰው ታሪክ አንብባችሁ ከሆነ ዘኪዎስ በጣም የታወቀ ቀራጭ ነው። በጣም ሚሊየነር የሆነ ሰው ነው እና ትልቅ ማንሽን ቤት የነበረው ጌታ ኢየሱስን ግን ለማየት ይናፍቅ የነበረ ከቁመቱ አጭርነት የተነሳ ማየት ስላልቻለ ሮጦ ሄዶ ዛፍ ላይ ወጥቶ ጌታ ኢየሱስን እንዳየ መጽሐፍ ቅዱስ ይናገራል። ያንን ሌላ ጊዜ እናየዋለን እና እና እንደዚህ አይነት ሰው ነበረ ማቴዎስ። በህብረተሰቡ ዘንድ ከፍተኛ ግምት ያለው፣ ዝቅተኛ ግምት ያለው ሰው ነበረ። ነፍሱን በተመለከተ አንዳንድ ነገሮች መናገር ይችላሉ። እኔ እዚ ጋ እንደዚህ አይነት ሰው ይሄ ቀራጭ ተብሎ የታወቀ ሰው ከሮማውያን ጋር ቀጥታ ግንኙነት ያለው ሰው ደግሞም በጣም በጣም ቀጥታ ከገንዘብ ጋራ ግንኙነት ያለው ሰው ምን አይነት ሰው ሊሆን እንደሚችል መገመት ትችላላችሁ። በመጀመሪያ ራሱ እንደዚህ አይነቱን ፖስት ወይም ስራ የሚይዙ ሰዎች ለነፍሳቸው፣ ለህይወታቸው ግድ የሌላቸው ብልጽግና ላይ ብቻ ትኩረት ያደረጉ ሰዎች ናቸው። ኦፍኮርስ አካውንታንት እንደነበረ ማሰብ ትችላላችሁ። በደንብ ሂሳብ የሚያሰላ የሂሳብ ችሎታ ያለው ሰው ነው፣ ግን ያለፋበትን ገንዘብ ማግኘት የሚናፍቅ አይነት ሰው ነው ያለፋበትን ገንዘብ በጉቦ በምልጃ ይሄኛውን ነገር አሳልፍልኝ። ይሄ ከስተም ሰራተኞች ኢትዮጵያም ውስጥ የትም ሀገር በዚህ ጉዳይ በጣም የሚጠረጠሩ ናቸው። ያኔ ደግሞ ቴክኖሎጂው ባልሰለጠነበት ጊዜ እንደዚህ አይነት ነገር የተለመደ ነበር፣ እና በጣም ባለጠጋ ነው። በገንዘብ ፍቅር ልቡ የተሞላ ነው። ማጭበርበር የተለመደ ነገር ነው፣ መዋሸት። ስለዚህ ነፍሱ ከእግዚአብሔር ጋራ ግንኙነት እንደሌላት ማየት ትችላላችሁ። እንዲያውም እኔ በሚቀጥለው ነጥብ ያስቀመጥኩት ሀሳብ ምንድን ነው ራሱን ማቴዎስ የጌታ ተከታይ ራሱን የጌታ ተከታይ ለማድረግ ምንም አይነት ዝንባሌ አሳይቶ አያውቅም። ምክንያቱም ከዛ በፊት ስለ ማቴዎስ የተነገረ ነገር የለም። ልክ ማቴዎስ ዘጠኝ ዘጠኝ ላይ ነው ድንገት ጌታ ኢየሱስ አይቶት ወደ እኔ ና ያለው እና እኔ ወደ አንተ ልምጣ የሚል ፍላጎት፣ ምኞት እና አስተሳሰብ ያላቀረበ ብዙዎቻችንን ጌታን ከማግኘታችን በፊት የሚመስል አይነት ሰው እንደነበረ ነው የምናየው። እና ራሱ ሳይሆን ወደ ጌታ የመጣው ማን ጠርቶት ነው ወደ ጌታ የመጣው? ጌታ ኢየሱስ ጠርቶት ነው ወደ ጌታ የመጣው እና ከዛ በፊት ወደ ጌታ ቀርቦ ጌታ ሆይ ወይም ደግሞ እቤቱ ሆኖ ወደ እግዚአብሔር እኔ ወደ አንተ መምጣት እፈልጋለሁ እንድታድነኝ እፈልጋለሁ የሚል አይነት ጸሎት እንደጸለየም መጽሐፍ ቅዱሳዊ ማስረጃ የለንም። በእርግጥ ወደ ጌታ ወደ ኢየሱስ ክርስቶስ ሰዎች በምድር ላይ በራሳቸው ፍላጎትና በራሳቸው አነሳሽነት የመምጣት ኃይል እንደሌላቸው ነው የሚታወቀው። ምክንያቱም እኛ ሁላችንም የተወለድነው በኃጢአት ነው። ለዚህ ነው ወንጌል መሰበክ ያለበት። ጌታ ኢየሱስ ክርስቶስ አዳኝ ነው። ልክ ማቴዎስን ቀርቦ እንደጠራው ጌታ ኢየሱስ ወደ እኔ ኑ ብሎ ይጠራችኋል ተብለው ሰዎች ሊነገራቸው ያስፈልጋል። ምክንያቱም በተፈጥሯችን ኃጢአተኛ ዝንባሌ ስላለን እግዚአብሔርን የመውደድ እግዚአብሔርን የመፈለግ ባህሪ ስለሌለን ነው እና ከዚህ የተነሳ ነው ወደ ጌታ የመጡ ሰዎች ሁሉ የመጡት በዚህ መልክ ነው፣ በማቴዎስ መልክ ነው። ጌታ ኢየሱስ ማቴዎስን እንደጠራው አንዳንዶቻችንን በቤተሰብ ውስጥ ጠርቶናል። አንዳንዶቻችንን በትምህርት ቤት ጠርቶናል። አንዳንዶቻችንን በሌላ አገር በሄድንበት ቦታ እግዚአብሔር በራሱ እቅድና ዓላማ ባዘጋጀው መንገድ ጠርቶናል። ብዙ ሰዎች እንደዚህ ነው የተጠሩት። ባልገመቱት መንገድ፣ ባልጠበቁት መንገድ ጌታ ኢየሱስ ክርስቶስ በሰባኪዎች፣ በመጽሐፍ ቅዱስ በማንበብ ደግሞም በራሱ መንገድ ሰዎችን ወደ እኔ ኑ ከኃጢአትና ከበደል ብሎ ሲጠራቸው ጌታ ኢየሱስ ክርስቶስ ሲጠራቸው ሰዎች ወደ እሱ መጥተዋል። አንድ ምሳሌ እዚህ ጋር መናገር እችላለሁ። ሐዋርያው ቅዱስ ጳውሎስ ወደ 13 የሚሆኑ መልእክቶችን እዚህ አዲስ ኪዳን ላይ ጽፏል። ጳውሎስ እንዴት እንደተጠራ ታውቃላችሁ? ጳውሎስ መጀመሪያ ስሙ ሳውል ነው። ሳውል አይሁድ የፈሪሳውያን ከፍተኛ ስልጣን ደረጃ ላይ ሊደርስ የሚገባው በአይሁድ ስነ መለኮት በጣም በጣም ልዩ ችሎታና እውቀት የነበረው ሰው ነው። እና ጌታ ኢየሱስ ክርስቶስ ሞቶ ካረገ በኋላ ደቀ መዛሙርቱ ወንጌል እየሰበኩ፣ ደቀ መዛሙርቱን ለማስገደል ለማሳደድ በየከተማው እየዞረ ቤተክርስቲያንንና ደቀ መዛሙርቱን ሲያሳድድ ነበር። እና ወደ ደማስቆ ብዙዎቹን ለማሳደድና ለማሰር በሄደበት ጊዜ በመንገድ ላይ ጌታ ኢየሱስ ከሰማይ ተገልጦ ከፀሐይ የበለጠ ብርሃን በርቶ እሱ ወድቆ እዛ ቦታ ላይ ነው። ሳውል ሳውል፣ ለምን ታሳድደኛለህ? እና በዚህ የምትቀጥል ከሆነ ለአንተ መልካም አይሆንም ብሎ ጌታ ኢየሱስ ክርስቶስ እንደጠራው እናያለን። ልክ እንደዚህ ነው ሰዎች በጌታ የሚጠሩት ባልገመቱት መንገድ ባላሰቡት መንገድ ጌታ ኢየሱስ ክርስቶስ ለነሱ ካለው ፍቅር ካለው አስደናቂ የደህንነት እቅድ የተነሳ ሰዎችን ወደ ራሱ ይጠራቸዋል እና ማቴዎስ ታሪኩ ጥሩ አልነበረም። እዚህ ጋ ጌታ ኢየሱስ ክርስቶስ በራሱ መንገድ በራሱ ፈቃድ እሱ ሳይፈልገው ፈልጎ እንደጠራው ታያላችሁ። ሁለተኛ የምናገርበት ነጥብ የጌታ ጥሪ በሙሉ እውቀት ላይ የተመሰረተ እንደሆነ ነው። አሁን አንዳንዶቻችን እንደዚህ ብለን ልናስብ እንችላለን። ጌታ ኢየሱስ ክርስቶስ እኔን የሚጠራኝ ስለ እኔ ምን እውቀት አለውና ብለን ልናስብ እንችላለን። አሁን የእኔ ሀሳብ ጌታ ኢየሱስ ክርስቶስ ማቴዎስን ሲጠራው ሙሉ በሙሉ ማንነቱን አውቆ ነው። እኔና እናንተንም ጌታ ኢየሱስ ክርስቶስ መቶ በመቶ ያውቀናል። ምናልባት ምናልባት እኛ ከምናውቀው ውጪ ብዙ ነገራችንንም ያውቃል። እኛ አንዳንድ ጊዜ ስለ ራሳችንም የማናውቃቸው ነገሮች አሉ። እና ማቴዎስን በተመለከተ በማህበረሰብ ውስጥ የነበረውን ሁኔታ በማህበረሰብ ውስጥ መገለሉን፣ መጠላቱን፣ መናቁን እና አጠቃላይ የነበረውን ሁኔታ ጌታ ኢየሱስ ክርስቶስ ያውቃል። ወደ ማቴዎስ መጥቶ ተከተለኝ ብሎ ሲናገረው፣ በሁለተኛ ደረጃ እዚህ በሙሉ እውቀት ነው ማቴዎስን የጠራው በሚለው ሀሳብ ላይ ስናገር ማቴዎስ የተያዘበትን ልዩ ልዩ መንፈሳዊ ችግሮች እስራት ብየዋለሁ። ጌታ ኢየሱስ ክርስቶስ ያውቃል። ይገርማችኋል። ሰዎች ሰዎች ውስጥ ያለውን ችግር መንፈሳዊ ችግር መንፈሳዊ ውጣውረድ መንፈሳዊ ጥያቄ ሰዎች አውቁ ጌታ ኢየሱስ ግን ያውቃል። እኛ መቶ በመቶ ያውቀናል። የሰዎችን ፍርሃት ጌታ ኢየሱስ ያውቃል። የሰዎችን ጥርጥር ጌታ ኢየሱስ ያውቃል። የሰዎችን ጥያቄ ጌታ ኢየሱስ ያውቃል። የሰዎችን ስጋት ጌታ ኢየሱስ ያውቃል። የሰዎችን አቅም ጌታ ኢየሱስ ያውቃል። የእኛን እያንዳንዳችንን እኔ እዚህ ጋር እንደ ማስረጃ አንድ ልጠቅስ የፈለግኩት ጥቅስ አለ። ሮሜ 7 የሐዋርያው የቅዱስ ጳውሎስ መልእክት ነው፣ የመጀመሪያ መልእክቱ ከሐዋርያት ሥራ ቀጥሎ ያለው እና ሮሜ 7 ላይ ሐዋርያው ቅዱስ ጳውሎስ በጣም የሚደንቅ ነገር ተናግሯል። እና እኔ ለብዙ ሰዎች ይህንን ቃል አካፍየ አውቃለሁ። እና ምንድን ነው ያለው? ሮሜ 7 ብታነቡት፣ እኔ አለ ጳውሎስ የማልወደውን ነገር አደርጋለሁ የምወደውን ነገር ያንን ማድረግ አልችልም ብሎ ነው የተናገረው። ምን ማለት ነው? የማልወደው ነገር አለ። ይሄ ጥሩ አይደለም ብዬ የምገምተው ትክክል ያልሆነ ነገር አለ። ያንን አልወደው። ለሕይወቴ ጥሩ አይደለም፣ ለወደፊቴ ጥሩ አይደለም፣ አልወደውም። አንድ ነገር አለ ማልወደው እና ያንን ግን ማድረግ ነው በቃ ዝንባሌ ያለው እና ደግሞ የምወደው ነገር አለ እዚህ ጋር ጥሩ የሆነ ነገር መልካም የሆነ ነገር ወደፊቴን የሚያስተካክልልኝ ከእግዚአብሔርም ጋር የሚያስታርቀኝ መልካም የሆነ የምወደው ነገር አለ። ግን ይህንኛውን የማድረግ ችሎታ አቅም የለኝም። ታያላችሁ፣ ሁለት የተለያዩ ነገሮችን ነው የማልወደው ነገር አለ አደርገዋለሁ፣ የምወደው ነገር አለ አላደርገውም። ይሄ በጣም ከፍተኛ ችግር ነው። ይሄ የሰዎች ሁሉ ችግር ነው። እና እንደዚህ አይነት ችግራችንን ከማንም በላይ ማን ነው የሚያውቀው? ጌታ ኢየሱስ ክርስቶስ ነው የሚያውቀው። በነገራችን ላይ ሐዋርያው ቅዱስ ጳውሎስ በሮሜ ምዕራፍ ሰባት ላይ የማልወደውን ነገር የማደርግ ከሆነ የምወደውን ደግሞ የማላደርግ ከሆነ በዚህ በሁለቱ ሁኔታ ውስጥ ያለሁት እኔ በምን ውስጥ ነው ያለሁት ብሎ ነው የተናገረው። የማልወደውን የማደርግ ከሆነ የምወደውን የማላደርግ ከሆነ የማልወደውን የሚያስደረገኝ የምወደውን እንዳላደርግ የሚያደርገኝ በውስጤ ያደረ ኃጢአት ነው ብሎ ተርጉሞታል። ልክ ነው። በሰዎች ውስጥ ያደረ እግዚአብሔር ይቅር ያላለው ኃጢአት እንደዚህ አይነት ነገር በውስጣችን ይሰራል። ምናልባት እዚህ ጋ ይህንን እንደዚህ ብዬ መናገር እፈልጋለሁ። መጽሐፍ ቅዱስ ላይ ኃጢአት የሚባለው ነገር የቀረበው ስብእና ተሰጥቶት ነው፣ ማለት ልክ እንደ ሰው እንደሚሰራ፣ እንደሚያስብ ተደርጎ ነው የቀረበው እና ሐዋርያው ቅዱስ ጳውሎስ የሚናገረው የማልወደውን የማደርግ ከሆነ ያንን የሚያደርገው በእኔ ውስጥ ያለ ማን ነው? ኃጢአት ነው የምወደውን የማላደርግ ከሆነ ያንን የሚያደርገው በእኔ ውስጥ ያለ ኃጢአት ነው ብሎ ተናግሯል። ለዚህ ነው ኃጢአት ላይ ትኩረት እየተደረገ ሰዎች ከኃጢአት ነፃ እንዲወጡ ጌታ ኢየሱስ ክርስቶስ ወደ ምድር የመጣው የእኛን ኃጢአት ይህንን የማንወደውን የሚያስደረገንን ከፍተኛ የውስጣችንን ጠላት ከውስጣችን ለማጥፋት ለመሰረዝ፣ ደግሞም ለመደምሰስ የሚችል ኃይሉን ለማሳጣት የሚችል አንድና አንድ ጌታ ኢየሱስ ክርስቶስ ብቻ ነው። እግዚአብሔር ይመስገን። ነገር ግን ዚህ በሙሉ እውቀት ነው። ጳውሎስ ማቴዎስን የጠራው ጌታ ኢየሱስ ክርስቶስ ብዬ ስናገር ይህንንም ችግሩን አውቆ ነው ጌታ ኢየሱስ የጠራ። ምናልባት አንድ ነገር ማሰብ ትችላላችሁ። ማቴዎስ አንድ የሚቀረጥ እቃ ይዞ የመጣ ሰው ወደ እሱ እየመጣ ያለ። ይሄ እቃ መቀረጥ ያለበት ሀያ ብር ነው እና ሀያ ብር ነው መቀረጥ ያለበት። ኖርማሊ ግን 30 ብር ብዬ መጻፍ አለብኝ። ይህንን ወደዋለሁ። በተፈጥሮ ማጭበርበር ነው። አልወደውም፣ ግን አደርገዋለሁ። እንደዚህ አይነት ችግር ነበረበት ማቴዎስ ልክ እንዲህ እንዲያንን ነገሮችን። ጌታ ኢየሱስ ክርስቶስ ያውቃል። በእርግጥ ግምቱን ያውቃል፣ ፈቃዱን ያውቃል፣ እቅዱን ያውቃል። ጌታ ኢየሱስ እኛንም ሲጠራን እያንዳንዳችንን በዚህ አይነት መልክ አውቆ ነው የሚጠራን። ጌታ ኢየሱስ ያውቀናል። ግን ሌላ ነገር እዚህ ጋር ጨምራለሁ። ጌታ ኢየሱስ ሲጠራው ማቴዎስ ወደ ጌታ ወደ ኢየሱስ ክርስቶስ እንደሚመጣም አውቆ ነው የጠራው። አሁን እኔና እናንተንም ሲጠራን ጌታ ኢየሱስ ወደ እሱ እንደምንመጣ አውቆ ነው የሚጠራን። አዎ ጌታ ኢየሱስ ክርስቶስ አውቆ ነው የሚጠራን። ግን በመጨረሻ ላይ ያስቀመጥኩትን ሀሳብ ብነግራችሁ ጥሩ ነው። ጌታ ኢየሱስ ማቴዎስን ሲጠራው፣ ወደፊት ምን እንደሚሆን በእግዚአብሔር መንግሥት ውስጥ ምን እንደሚያደርግም አውቆ ነው የጠራው። አሁን አንዳንድ ሰዎች ጌታ ኢየሱስ ክርስቶስ ይጠራችኋል ብለን ጥሪውን ስናቀርብላቸው እኛ ምን አይነት አገልግሎት ውስጥ እንደሚገቡ ምን እንደሚያደርጉ አናውቅም። ጌታ ኢየሱስ ግን ሰዎች ምን እንደሚያደርጉ ያውቃል። እኔ ምን ላደርግ ወይም ጌታ በእኔ ውስጥ ምን እንደሚሠራ አቅዶና አስቦ ነው የጠራኝ። እና ማቴዎስን ምን ሊሆን እንደሚችል ምን ሊያደርግ እንደሚችል ጌታ ኢየሱስ አውቆ ነው። ምን ሊጠቀምበት እንደሚችል አውቆ ነው የጠራው። አንዳንዶቻችን እንደዚህ ማሰብ እንችላለን። ማቴዎስ አካውንታንት ስለነበረ የሂሳብ ስራ ላይ ተሰማርቶ ስለነበረ ምናልባት ጌታ ኢየሱስ ክርስቶስ የጠራው የሂሳብ መዝገብ አያያዝን እንዲሰራለት ነው ብለን እናስብ ይሆናል። ኖ ጌታ ኢየሱስ እንደዚ አይነት ሀሳብ አስቦ አይደለም የጠራው። ምክንያቱም በወቅቱ በሂሳብ አያያዝ ላይ የተሰማራ ሌላ ሰው ነበረ። ግን ይሄ ዮሐን ማቴዎስ ሐዋርያ እንዲሆን እንደሚሆን አውቆ ነው የጠራው። ከአስራ ሁለቱ አንዱ የህይወት ታሪኩን የጌታ ኢየሱስን የህይወት ታሪክ ወንጌልን እንደሚጽፍ አውቆ ነው የጠራው። ጌታ ኢየሱስ የእውነት ሰባኪ፣ የእውነት አስተማሪ እንደሚሆን አውቆ ነው ጌታ ኢየሱስ የጠራው። አንዳንድ የድሮ ታሪኮች እንደሚናገሩት ማቴዎስ ይህንን የማቴዎስን ወንጌል ከጻፈ በኋላ ወደ ኢትዮጵያ ሄዶ ወንጌል ሰብኮ በሰማዕትነት እንደሞተ የሚናገሩ ጽሁፎች አንብቤ ያለሁኝና ለአህዛብ ወንጌልን እንደሚሰብክም አውቆ ነው የጠራውና በሙሉ እውቀት እንደተጠራ ማሰብ እንችላለን። እና እኔና እናንተንም ጌታ ሲጠራን ወደፊት እንኳን በመንግስት ውስጥና በቤቱ ምን እንደምናደርግ አውቆ እንደጠራን እንድናስብ ነው። በሚቀጥለው ነጥቤ ላይ ወደሚቀጥለው ነጥቤ ስሻገር የዚህ የጌታ ጥሪ ባህሪው በጣም አስደናቂ ነበር። አሁን ቁጥር ዘጠኝን እንደገና አንብቤላችሁ የጥሪውን ባህሪ ጥቂት ላሳያችሁ እፈልጋለሁ። ኢየሱስም ከዚያ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና፣ ምን አለው? ተከተለኝ አለው፣ ተነስቶም ተከተለው ይላል። ጥሪውን ተመልከቱ። አንጃ ግራንጃ የበዛበት ብዙ መግለጫ የታከለበት አልነበረም። መጣ። ደቀ መዛሙርቱ እየተከተሉት ነው። ሌሎቹ ከዛ በፊት የተጠሩት ሌሎችም ብዙ ሰዎች አጅበውት እየሄዱ ነው። ምክንያቱም ፈሪሳውያንም የነበሩትም ሰዎች ከሽባው መፈወስ የተነሳ አሁንም ጌታ ኢየሱስን አጅበው እየሄዱ ነው እና መቅረጫው ጋር ደርሶ ቢሮው ጋር ተከተለኝ ነው ያለው እና ማቴዎስ ወዲያውኑ ተነስቶ ነው የተከተለው። በኋላ ያንን እናያለን። ጥሪው ምን አይነት ጥሪ ነው? በጣም ግልጽ የሆነ ጥሪ ነው። ምንም ውስብስብ የሆነ ጥሪ አይደለም። ቀጥተኛ ጥሪ ነው። ተከተለኝ ነው ብሎ ጌታ ኢየሱስ የተናገረው። ልክኛንም የሚጠራን ጌታ ኢየሱስ ከጠራ፣ እንደዚህ ነው የሚጠራን። እኔ እዚህ በሬዲዮ አስተምራለሁ ብያቸዋለሁ። የአንዳንድ ርዕሶችን ይዤ በማስተምርበት ጊዜ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን በመጨረሻ ያዘዛቸው ታላቁ ተልእኮ የሚባል ተልእኮ አለ እና ታላቁ ተልእኮ ላይ ሂዱ ወደ አህዛብ እና አህዛብን ሁሉ የነገርኳችሁን እያስተማራችኋቸው በአብ፣ በወልድ፣ በመንፈስ ቅዱስ ስም እያጠመቃችኋቸው ምኖቼ አድርጓቸው ነው ያለው። ደቀ መዛሙርቴ አድርጓቸው ነው ያለው። ማለት ምን ማለት ነው? የኔ ተከታዮች አድርጓቸው ሰዎች የፓስተር ከሌ ወይም ደግሞ የነቢይ ከሌ ወይም ደግሞ የአገልጋይ ከሌ ተከታዮች እንዲሆኑ የእግዚአብሔር ፈቃድ አይደለም። የእኛ እኛን ሲጠራን ጌታ ኢየሱስ ማንን እንድንከተል ነው? ራሱን ጌታ ኢየሱስን እንድንከተል ነው። ማቴዎስን ሲጠራው ማንን ተከተል ነው ያለው? እኔን ተከተለኝ ነው ያለው። በጣም ቀላል ነው። በጣም ግልጽ ነው። ተከተለኝ የሚለው ጥያቄ ይሄ ጥሪ ድንቅ ነው። እኔ ድንቅ ነው ብዬ ነው የማስበው። ምክንያቱም ሰዎች በሕይወታቸው በምድር ላይ ባሉበት ጊዜ በሀሳባቸው፣ በምኞታቸው፣ በልምምዳቸው የሚከተሏቸው ብዙ ነገሮች አሉ፣ እያወቁም ሳያውቁ። አንዳንድ ሰዎች ፖለቲካ ይከተላሉ። አንዳንድ ሰዎች ኃጢአት ይከተላሉ። አንዳንድ ሰዎች ምኞታቸውን ይከተላሉ። አንዳንድ ሰዎች የአካባቢያቸውን ፍልስፍና ይከተላሉ። አንዳንድ ሰዎች የተለየ ሃይማኖት ይከተላሉ። አንዳንድ ሰዎች የሰዎችን ዘመናዊ ፖፕላር ካልቸር ይከተላሉ። ሰዎች የሚከተሏቸው ብዙ ነገሮች አሉ። አሁን ጌታ ኢየሱስ ክርስቶስ ተከተለኝ ሲለው እነዛን ሁሉ የምትከተላቸውን ነገሮች በሙሉ ትተህ አቅጣጫህን ወደ እኔ አዙረህ ምን አድርገኝ ነው እያለ ያሉ፣ እኔን ተከተለኝ። ቅድም እኔ አሁን እየተናገርኩ ያለሁት ሰዎች የሚከተሏቸው ብዙ ነገሮች አሉ። እነዚህ የሚከተሏቸው ብዙ ነገሮች ብዙ ሰዎችን ጠቅመዋቸው አይታወቅም። ለምሳሌ ከሚከተሏቸው ነገሮች ኃጢአትን የሚከተሉ ሰዎች እንዳውም፣ አንድ እዚህ በማስታወሻዬ ላይ በግል ማስታወሻዬ ላይ ያሰፈርኳቸው አንዳንድ ነጥቦች አሉ። እዚህ አገር ጥቁሮችን ብታገኙ ከጥቁሮች ጋር መነጋገር ብትጀምሩ እና እናንተ ክርስቲያኖች መሆናችሁን ብትነግሯቸው ጌታን የማያውቁ ጥቁሮች ስለ ሁለት መጽሐፎች ያነሱላችኋል። ይሄ የታወቀ ነገር ነው እዚህ እና ከሚያነሷቸው መጽሐፍት አንዱ ክብረ ነገስት የሚባል መጽሐፍና ወይም ደግሞ መጽሐፍ ሌላ መጽሐፈ ሄኖክ የሚባል መጽሐፍን ያነሱላችኋል እና ክብረ ነገስት የሚባለው መጽሐፍ እኔ ለንደንም እያለው የምዕራብ አፍሪካ ሰዎች በጣም ሲያነሱት ይታወቃል። በእንግሊዝኛም ክብረ ነገስት ነው የሚባለው፣ በአማርኛም ክብረ ነገስት ነው የምን መጽሐፍ ነው? የነገስታት ክብር የተመዘገበበት መጽሐፍ ነው እና እንደ ሃይማኖት መመሪያ አድርገው ነው የሚከተሉት፣ የምዕራብ አፍሪካ ሰዎች ግን ኦሪጂኑ በመካከለኛው ምስራቅ አካባቢ ነው መጽሐፉ እና ስለ እምነት ስለ ሕይወት አመራር እና አቅጣጫ የሚናገረው ነገር የለም። መጽሐፈ ሄኖክን ደግሞ ማሰብ ትችላላችሁ። መጽሐፍ ሄኖክን አሁን በጣም ብዙ ጥቁሮች እንደ ትልቅ መጽሐፍ የሚያዩት መጽሐፍ ነው እንደ እምነት መመሪያ ግን አሁን ውስጡን ገብታችሁ ስታነቡት በጣም ምስቅልቅሉ የወጣ ጥንቆላ አይነት ነገር የሞላበት ከእግዚአብሔር ቃል ከመጽሐፍ ቅዱስ ቃል ጋራ በጣም የተቃረነ ነው። ኢትዮጵያም ውስጥ የሚከተሉ ሰዎች አሉ፣ በነገራችን ላይ። ስለዚህ ሰዎች የሚከተሏቸውን ነገሮች ጠይቀው እንኳን ይሄ ነገር ሪሊ ያዋጣኛሉ ብለው አስበው አቁ ምክንያቱም በኃጢአት ያለው ተፈጥሮና ሰውነት ማንኛውንም ነገር እንድንከተል ማንኛውም ነገር እውነት እንዲመስለን የሚያደርግ ስለሆነ እና አሁን ጌታ ኢየሱስ ክርስቶስ ተከተለኝ ሲለው ፍልስፍናህን፣ አመለካከትህን፣ ምኞትህን፣ የገንዘብ ፍቅርህን፣ አለማዊ እቅድህንና አላማህን፣ ፖፕላር ካልቸር መከተልህን፣ ሮማውያንን መከተልህን፣ ሁሉን ነገር ትተህ ማንን ተከተለኝ ነው የሚለው? እኔን ኢየሱስን ተከተለኝ ነው ብሎ ያለው። በጣም ቀላል ነው፣ ግልጽ ነው እና የጥሪው ማቅጣጫ ግልጽ ነው። አሁን እኔ እንደገና እዚህ ጋ ያስቀመጥኩት እንዲከተል የተነገረው ራሱን ጌታ ኢየሱስን ነው። ደቀ መዛሙርቱን አይደለም፣ ሐዋርያትን አይደለም፣ የተለየ እምነት አይደለም። ጌታ ኢየሱስ ክርስቶስን ብቻ እንዲከተል ነው። ግን እኔ እዚህ ጋ የምናገረው ነገር አለ። ጌታ ኢየሱስን መከተል ምን ማለት ነው? እኔን ተከተለኝ ብሎ ጌታ ኢየሱስ ሲጠይቀው ምን እያለው ነው? ለማቴዎስ የሚለውን ጥያቄ ብትጠይቁ ጌታ ኢየሱስን መከተል ህይወትን መከተል ነው። ጌታ ኢየሱስን መከተል ሰላምን መከተል ነው። ጌታ ኢየሱስን መከተል ትክክለኛ ጽድቅን መከተል ነው። ጌታ ኢየሱስን መከተል መንግስተ ሰማይ የሚወስደው መንገድ መከተል ነው። ባለፈው ሳምንት ትዝ ይላችኋል። ጌታ ኢየሱስ ክርስቶስ እኔ ምንድን ነኝ አለ እኔ መንገድ እውነትና ሕይወት ነኝ፣ በእኔ በቀር ወደ አብ መምጣት የሚችል የለም። አሁን ልክ እዚህ ለማቴዎስም ጌታ ኢየሱስ ክርስቶስ እየነገረ ያለው እኔን ተከተለኝ፣ እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ። በውስጥ ታዋቂነት እያለው ነው ያለው እና ጌታ ኢየሱስም መከተል በምድር ላይ ካሉ ከማናቸውንም ነገሮች መከተል እጅግ የመጠቀ የበለጠ የሚያዋጣ ዘላለማዊ እረፍትና ሰላም ውስጥ የሚወስድ ነገር ነው። ግን ይሄ ጌታ ኢየሱስ ክርስቶስ ተከተለኝ ባለበት ጊዜ ማቴዎስን ጥሪው የመጣው እንዴት ነበረ የሚለውን መናገር እፈልጋለሁ። አሁን ተመልከቱ። ጌታ ኢየሱስ ክርስቶስ እየሄደ ነው ያለው እና እዛጋ ልጁ ተፈውሶ ሲሄድ ሰዎች አይተው ተከትለውታል። መዓት ሰዎች፣ በሺ የሚቆጠሩ ሰዎች እየተከተሉት ነው የሚሄደው እና እዚህ መቅረጫው ጋር ቆሞ ተከተለኝ ብሎ ሲናገር ጥሪው የመጣው ለግሉ ነው ለማቴዎስ አሁን እኛን ጌታ ኢየሱስ ክርስቶስ ሲጠራን በግላችን ነው የሚጠራን በአጀብ በጅምላ ሰዎችን ጌታ ኢየሱስ ክርስቶስ አይጠራም በግል እያንዳንዳችንን ና ነይ ተከተይኝ ብሎ ነው የሚጠራን። ይሄ የእልፍዮስ ልጅ ሌዊ የተባለ ነው ስሙ ማቴዎስ፣ በሌሎች መጽሐፍ ላይ እንደተጻፈው የእልፍዮስ ልጅ ሌዊ ነበር ስሙ እና በኋላ ማቴዎስ የእግዚአብሔር ስጦታ ተብሎ ነው የተጠራው ማቴዎስ። እና በግሉ ነው ጌታ ኢየሱስ ክርስቶስ የጠራው። እና የእግዚአብሔር ጥሪ ሲመጣ በግላችን ነው እኔ አንዳንድ ሰዎች እዛ ኢትዮጵያ ውስጥ እያለው ሳገለግል ጌታ ኢየሱስ ክርስቶስ እንደሚጠራቸው ስንነግራቸው አንዳንድ ሰዎች በጣም በጣም የሚገርም ነገር ሲናገሩ ሰምቻለሁ። እና በተለይ ያጋጠሙኝን ነገር ነው የምነግራቸው እና ስንነግራቸው፣ አይ ቆይ እናቴ በጣም አርጅታለች እና እሷ ከሞተች በኋላ ነው ለዚህ ጥሪ ምላሽ የምሰጠው እና ትንሽ ቆየኝ ታገሰኝ ብለው ያሉኝ ሰዎች በጆሬ እንደዚህ ያሉኝ ሰዎች አጋጥመውኝ ያውቃሉ። እና አንዳንድ ሰዎች ደግሞ መጀመሪያ ቤተሰቤን አሳምኜ ነው እኔ ወደዚህ የምመጣው። ማቴዎስን ግን እንደዚህ አይነት ነገር ውስጥ ሲገባ አታዩትም። በኋላ እናገራለው የውጤቱን። ግን ሰዎች የተለያየ ምክንያት ይሰጣሉ ጥሪውን ለማስተጓጎል። ጥሪው የሚመጣው ከእናት ከአባት፣ ከወንድም፣ ከእህት ጋራ በተያያዘ መንገድ አይደለም። ከባልም ከሚስትም ጋራ በተያያዘ መንገድ አይደለም። እኔን ጌታ ኢየሱስ የጠራኝ በግሌ ነው። እኛንም እያንዳንዳችንንም ጌታ ኢየሱስ እንድንከተለው ሲጠራን በግላችን ነው። ነይ፣ እኔን ተከተይኝ፣ የህይወት ራስ ውስጥ፣ የህይወት መንገድ ውስጥ አስገባሻለሁ። ሰላም፣ እረፍት፣ የጽድቅ መንገድ ውስጥ አስገባሻለሁ የእርካታ መንገድ ውስጥ አስገባሃለሁ ብሎ በግላችን ነው የሚጠራን። እና ከሌላው ሰው ጋራ በተያያዘ መንገድ አይደለም የሚጠራን። ለጥሪው ምላሽ ብንሰጥ እኛ ተጠቅመን ሌሎች ሰዎች እንዲጠቀሙ እግዚአብሔር ሊጠቀምብን ይችላል እና ይህንን ነገር እንድናይ ነው። የጥሪው ባህሪ በግል ነው የመጣው። መጨረሻ ላይ እዚህ የጥሪው ባህሪ ላይ የምናገርበት ጥሪው መለኮታዊ ኃይልና ትዕዛዝ ያለበት ነው። አሁን በመጽሐፍ ቅዱስ ቋንቋ እና በሰዋሰው በግራመር ይሄ ተከተለኝ የሚለው ምን አይነት ቃል ነው? ኢምፐራቲቭ የምንለው ቃል ነው፣ ማለት ትዕዛዝ ነው። ጌታ ኢየሱስ ክርስቶስ ማቴዎስን መጥቶ ተከተለኝ፣ ለስለስ ብሎ ልትከተለኝ ትወዳለ ወይ? እንደዚህ እንደዚህ አይደለም ያለው። ጀስ ተከተለኝ ነው ያለው፣ እና ኮማንድ ነው፣ ትዕዛዝ ነው እና መለኮታዊ ትእዛዝ ያለበት ነው እና ተስፋዬ ጋቢሶ የሚባለው ዘማሪ ሲዘምር ምን ብሎ ዘምሯል? በአንዱ መዝሙሩ ላይ የናዝሬቱ ኢየሱስ ከኛ ጋር ያለኸው የሚናወጠውን ወጀብ በስልጣን ያዘዝከው የሚል መዝሙሩ ላይ ነው። እና ምን ብሎ ተናገረ? ስንወጣና ስንወርድ ወይም ሰዎች ሲወጡና ሲወርዱ በህይወታቸው የተለያየ የህይወት ጉዞ ውስጥ አግኝታቸው ስትጠራቸው ያንተ ጥሪ ኃይለኛ ስለሆነ አልመጣም ብሎ እምቢ ብሎ የተቃወመህ ማንም የለም። ይህንን ጥሪ እኛ ምን ብለን እንጠራለን? ብቁ ጥሪ ነው። ኃይለኛ ጥሪ ነው። ሰዎች እምቢ የማይሉበት ጥሪ ነው። ይህንን ጥሪ እምቢ ማለት በጣም ከባድ ነው። መለኮታዊ ኃይል ያለበት መንፈስ ቅዱስ በውስጡ የሚሰራበት ጥሪ ነው። ሰዎችን እግዚአብሔር ሲጠራ የሚጠራበት ጥሪ እና መለኮታዊ ትእዛዝ ያለበት ጥሪ እንደሆነ እንድታዩ ነው። የጥሪውን ባህሪ ነው ጥቂት እየተናገርኩት። ቀጥሎ የጥሪው ውጤት እንዴት አስገራሚ እንደነበረ ላሳያችሁ እፈልጋለሁ። አሁንም ቁጥር ዘጠኝ ማንበብ አለብኝ የሚቀጥለው ነጥቤ ላይ ሲሄድ የጥሪው ውጤት አስገራሚ ነበር። ተመልከቱ ቁጥር ዘጠኝ ኢየሱስም ከዚያ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ጌታ ኢየሱስ አይቶታል። ይህንን ትእዛዝ ሰጠ ተከተለኛ ለው ተነስቶም ተከተለው ይላል። በጣም የሚገርም ውጤት ነው። አሁን እዚህ ጋ ያለውን ስትመለከቱ ማቴዎስ ወዲያውኑ ተነስቶ ጌታ ኢየሱስ ክርስቶስን ተከተለው። እዚህ ጠረጴዛው ላይ በጣም ብዙ ብር አለ የዘመኑ የመለዋወጫ የገንዘብ አይነት የወረቀት ወይም የብረት ወይም የወርቅ ልትሉት ትችላላችሁ። መዝገብ አለ እና የሚቀረጡ ሰዎች በሰልፍ አሉ። እና በዛ መካከል ነው ጌታ ኢየሱስ ተከተለኝ ብሎ የጠራው ማቴዎስ ያደረገው ነገር ምንድን ነው? ወዲያውኑ ተነስቶ ተከተለው ነው የሚለው ቆይ ነገ ነው የምከተልህ ወይም ደግሞ ከሚስቴ ጋር መመካከር አለብኝ፣ ከጓደኞቼ፣ ከቢሮ ሰዎቼ ጋር ምን እወያይበታለሁ ምናምን የሚል ነገር ሲናገር አትመለከቱም። ወዲያው ሲከተለው ነው የምታዩት። እና የጊዜ ቀጠሮ አልሰጠም። እና ትዛዙ እንደመጣ እኔ የማስበው ምንድን ነው ብዬ ነው የማስበው ጌታ ኢየሱስ ተከተለኝ ሲለው ልቡ እንደተነካ በመንፈስ ቅዱስ ወዲያውኑ በጣም አስደናቂ በሆነ መንገድ የእግዚአብሔር እቅድ የጌታ ኢየሱስ ክርስቶስ ፍቅር የጌታ ኢየሱስ ክርስቶስ አምላክነት፣ አዳኝነት፣ መሲህነት የመለኮት ኃይል በውስጡ በሚናገረው ቃል ውስጥ እንዳለ ግልጽ እንዳለለት ነው እኔ የሚገባኝ ይሄ። በሰዎች ዘንድ የተጠላ የገንዘብ ፍቅር የሚወዘውዘው ሰው ዓላማው እቅዱ፣ ነገ ተነጎዳ ይሄን ያህል ገንዘብ አግኝቼ እንዲህና እንደዛ አደርጋለሁ የሚል ሰው ድንገት እንዲህ አይነት ጥሪ ሲነሳለት ሲቀርብለት፣ ወዲያውኑ ሁሉም ነገር እርግፍ አድርጎ እርምጃ ወስዶ ነው ወደ ጌታ ወደ ኢየሱስ ክርስቶስ የመጣው እና ውጤቱ አስደናቂ ነበር። እና እዚህ ጥሪው ውጤት ላይ እኔ የምናገርበት ሌላው ነገሬ ሙሉ ለሙሉ ውሳኔ ያደረገ መከተል ነበረ ማለት ምን ማለት ምን ለማለት ፈልጌ ነው። በአካሉ ተነስቶ ተከትሎታል። በመንፈሱም ጌታ ኢየሱስ ክርስቶስን ተነስቶ ተከትሎታል እና ይሄ የጌታ ኢየሱስ ክርስቶስን ተነስቶ ተከተለው የሚለው ቃል በከፊል ልብ እንዳልሆነ ነው የምናየው። አንዳንድ ሰዎች ወደ እግዚአብሔር ቤት ሲመጡ በተከፈለ ልብ፣ ምንም አይደለም እግዚአብሔርን ማምለክ ዓለምን ባንድ እጄ እግዚአብሔርን በአንድ እጄ የኃጢአትን ሀሳብ በአንድ ጎን የእግዚአብሔርን ሀሳብ በሌላው ጎን ይዤ እግዚአብሔርን ልከተል ብለው የሚያስቡ ሰዎች አሉ። እኔ እንደዚህ አይነት መከተል ትክክለኛ መከተል አይደለም። ማቴዎስ በሙሉ ልቡ ነው ጌታ ኢየሱስን፣ የሚያስረኝ የሚይዘኝ ነገር የለም ብሎ ጥሎ ሁሉን ነገር ትቶ የተከተለው በእርግጥ ይሄ የጥሪው ውጤት ጌታ ኢየሱስ ክርስቶስን ወዲያው መከተሉ በማቴዎስ ሕይወት ውስጥ ያመጣው ትልልቅ ለውጥ አለ። ከነዚህ ትክክል ትልልቅ ለውጦች ውስጥ ማቴዎስ በእውቀት እያደገ ነው የተከተለው ጌታ ኢየሱስ ክርስቶስን። በእውነት ድ ነው የሚከተሉ ሰዎች ሁል ጊዜ ከጌታ ጋር ኅብረት አድርገው የሚጓዙ ከሆነ እውቀታቸው እየበዛ ማስተዋላቸው እየበዛ ከጌታ ከኢየሱስ እየተማሩ የሚሰሩትንና የሚያደርጉትን በትክክል እየተገነዘቡ ነው። ምክንያቱም ማቴዎስ ሶስት ዓመት ተኩል ጌታ ኢየሱስን እንደተከተለ ነው። ጌታ ኢየሱስ ክርስቶስ ተሰቅሎ ከመሞቱ በፊት በምድር ላይ ተከትሎታል። በእርግጥ ጌታ ኢየሱስ ክርስቶስ ከሞት ተነስቶ ካረገም በኋላ ደቀ መዛሙርቱ በሄዱበት ቦታ በመንፈስ አብሯቸው ነው የነበረው። ግን በነዛ በሶስት ዓመታት ውስጥ ጌታ ኢየሱስ የሚሰራውን፣ የሚያስተምረውን፣ የሚያደርገውን ሁሉ እዚህ ሀገር አፐረንቲስሽፕ እንደምንለው አንድ ትምህርት ትማራላችሁ፣ በሚያስተምሯችሁ ስር ሆናችሁ ደግሞ ትምህርቱን በተግባር ትለማመዱታላችሁ። እና ልክ እንደዛ አይነት ህይወት ውስጥ ነው ያለፈው እና እውቀቱ እያደገ የጌታ ኢየሱስ ክርስቶስን ማንነት እያወቀ እና ማስተዋሉ እየበዛ ዓለምንና ኃጢአትን እየጠላ ጌታ ኢየሱስን እንደተከተለ ነው የምናውቀው። ይሄ የመከተሉ ውጤት ነው። እዚህ መከተሉ ውጤት ላይ ለመጨረሻ የምናገርበት ነጥብ ወደ ኋላ ሳይል ነው የተከተለው። ጌታ ኢየሱስን ወደ ኋላ ሳይል እዚሁ ማቴዎስ ወንጌል ላይ ነው ጌታ ኢየሱስ ምን ብሏል። አንድ ሰው መጥቶ ልከተልህ ብሎ ጠየቀው። አልተጠራም፣ ሰውየው ጌታ ኢየሱስ ክርስቶስ አልጠራው ግን ልከተልህ እፈልጋለሁ ብሎ ሲናገረው ለአንዱ እንዲህ ብሎታል፣ በጣም ጥሩ ነው እኔን ለመከተልህ ማሰብህ፣ ግን እኔና እኔ አሁን የምኖርበትን ሁኔታ አስበህ አውቀህ ነው መከተል ያለብህ እኔን እና ምን አለው፣ ለሰማይ ወፎች ጎጆ አላቸው፣ ለምድር አራዊት ዋሻ አላቸው፣ እኔ ግን የምጠጋበት ቦታ በምድር ላይ ያን ጊዜ የለኝም። ስለዚህ ይህንን አውቀህ ነው የምትከተለኝ ብሎ ሲናገረው ወደኋላ ተመልሷል። እና አንዳንድ ሰዎች በስሜት ጌታን መከተል ይፈልጉና ይሞክሩና አንዳንድ ውጣ ውረዶች ሲያጋጥሟቸው ወደኋላ ሲሉ ታይተዋል። ማቴዎስ ግን ተከተለኝ ብሎ ጌታ ኢየሱስ ከጠራው በኋላ ጌታ ኢየሱስን የተከተለው በምንም ነገር ወደኋላ ሳይመለስ ነው ማለት እስከ ሕይወቱ መጨረሻ ነው ጌታ ኢየሱስ ክርስቶስን የተከተለው። ቅድም እንዳልኳችሁ ኢትዮጵያ ውስጥ መጥቶ ማለት ያኔ ኢትዮጵያ የሚባለው ሰፊ አገር ነው፣ ሰፊ ግዛት ነው፣ ወንጌልን እንደሰበከ እና በሰማዕትነት ተገሎ እንደሞተ ይነገራል። እስከ ሞት ድረስ ጌታ ኢየሱስ ክርስቶስን ታማኝ ሆኖ ነው የተከተለውና። በጣም አስደናቂ ውጤት ነው። በውስጡ የመጣው እና ጌታ ኢየሱስ እኛን ሲጠራን ተከተለኝ ተከተይኝ ብሎ ሲጠራን እንደዚህ አይነት ውጤት የሚያመጣ አስደናቂ ጥሪ እንደሆነ እንድናስብ የመንግሥተ ሰማይ ወራሾች ነው የምንሆነው። የጌታ ኢየሱስ ክርስቶስ ተከታዮች ነው የምንሆነው። የህይወት ምንነትና ዓላማ ትርጉም ገብቶን ነው የምንመላለሰው። እግዚአብሔር ከእኛ ጋር ይሆናል። እግዚአብሔር አባታችን፣ እረኛችን፣ መጠጊያችን፣ መሪያችን ይሆናል። እሱን ተከትለን እስከ ዘላለም እንጸናለን ማለት ነው። መጨረሻ ላይ የምናገርበት ሀሳቤ የማቴዎስ ጥሪ ለሌሎችም ሰዎች የተስፋ በርን የከፈተ ጥሪ ነበር፣ በሚል ሀሳብ ላይ ነው የምናገረው። ጥሪው ለሌሎች የተስፋ በር ከፍቷል። አሁን ማቴዎስ ወንጌል ምዕራፍ ዘጠኝን ነው እያነበብኩላችሁ ያለሁት እና ያነበብኩላችሁ እስከ ቁጥር ዘጠኝ ነው ግን ቁጥር 10 እና 11ን ማንበብ በጣም አስፈላጊ ነው ይሄኛውን ነጥቤን ለማሳየት እና 10 እና 11ን ላንብብላችሁ በቤቱም በማዕድ ተቀምጦ ሳለ እነሆ ብዙ ቀራጮችና ኃጢአተኞች መጥተው ከኢየሱስና ከደቀ መዛሙርቱ ጋር አብረው ተቀመጡ። ፈሪሳውያንም አይተው ደቀ መዛሙርቱን መምህራችሁ ከቀራጮችና ከኃጢአተኞች ጋር አብሮ ስለምን ይበላል? አሏቸው። ኢየሱስም ሰምቶ ህመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋችሁም አያስፈልጋቸውም። ነገር ግን ሄዳችሁ ምህረትን እወዳለሁ፣ መስዋዕትን አይደለም ያለው ምን እንደሆነ ተማሩ ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁምና አላቸው ይላል። በጣም የሚገርም ክፍል ነው። ግን በቁጥር ዘጠኝና በቁጥር 10 እስከ 13 ባለው ክፍል ቢያንስ ቢያንስ የሳምንት ወይም የወር የሁለት ወር ጊዜ ክፍተት እንዳለ ነው እኛ የምናውቀው። ማቴዎስ ተጠራ፣ ጌታ ኢየሱስን ተከተለ። ከዛ ከተወሰነ ሳምንት ወይም ከወር በኋላ ምን አደረገ? ትልቅ ግብዣ ጋበዘ። እና ግብዣው ያካተተውን ማንና ማንን ነው? በግብዣው ላይ ዋነኛው ታዳሚ ጌታ ኢየሱስ እና ደቀ መዛሙርቱ ናቸው። እና ቀጥሎ ደግሞ ሌሎች ታዳሚዎች አብረው በቀራጭነት ከማቴዎስ ጋር ያገለግሉ የነበሩ ሰዎች ናቸው። እና ታያላችሁ፣ እዚህ ጋር በቤቱም በማዕድ ተቀምጦ ሳለ እነሆ ብዙ ቀራጮች ኃጢአተኞች መጥተው ከኢየሱስና ከደቀ መዛሙርቱ ጋር አብረው ተቀመጡ። በጣም የሚገርም ነው የማቴዎስ አሰራር። እኔ ያገኘሁትን አሁን እየተከተልኩት ተከተሌ ብሎ እየተከተልኩት አምላክነቱን፣ ጌትነቱን፣ የህይወት ምንጭ መሆኑን ያየሁትን ኢየሱስን ሌሎችም ሰዎች እንዲያውልኝ እፈልጋለሁ። ቤስት መንገዱ ምንድን ነው? ድግስ ደግሼ እሱን ጋብዤ እነሱንም ጋብዤ እንዲተያዩ ማድረግ ነው ብሎ ነው ያደረገው። ይሄን በተመለከተ የማቴዎስ ዘመቻ የሚል አንዳንድ ወንጌላውያን ቤተ ክርስቲያናት ሰውን ጎረቤት እየጋበዘ ስለ ጌታ ኢየሱስ እንዲመሰክር ይሄንን እንደ ጥሩ ቴክኒክ ሲናገሩበት ሰምቻለሁ። በጣም ጥሩ ሀሳብ ነው። ግን ማቴዎስ ይሄንን ነው ያደረገው እና እነዛን ጓደኞቹን ቀራጮችን፣ ኃጢአተኞችን ጋብዞ ያዳነኝን ህይወት የሰጠኝን አሁን እነዛን ብዙ የምከተላቸውን ነገሮች ጥዬ እየተከተልኩት ያለሁትን የሚያዋጣውን ኢየሱስን ኑና እዩ ብሎ እያሳያቸው እንደሆነ ትመለከታላችሁ። እና ከዚህ የተነሳ ነው ጥሪው፣ ሌሎች ሰዎች እንዲድኑ መንገድ በር የከፈተ ጥሪ ነው። ጌታ ኢየሱስ ክርስቶስ ሲጠራን እኛን ካዳነን በኋላ ዝም ብለን በመዳን ህይወት ውስጥ ሆነን እኛ ራሳችን ለግላችን ይህንን ህይወት አድርገን ሌሎች ሰዎች እንዳያገኙት በር እንድንዘጋ ጌታ ፈቃዱ አይደለም። ለሌሎች ሰዎች እንድንመሰክር፣ እንድናሳያቸው፣ እንድንነግራቸው ምክንያቱ ምንድን ነው መሰላችሁ? ጌታ ኢየሱስ ክርስቶስን ያላገኙ ሰዎች እና ጌታ ኢየሱስ ክርስቶስን የማይከተሉ ሰዎች ቅድም እንዳልኩት የሚከተሏቸው እጅግ በጣም ብዙ መጥፎ ነገሮች አሉ። የሚከተሏቸው የሚያበላሹ የሚያጠፉ በምድር ላይ የህይወት አቅጣጫቸውን ታሪካቸውን የሚያጠፋ መንግሥተ ሰማይም በመጨረሻ እንዳይወርሱ የሚያደርጉ የሚያስጨንቁ ነገሮች ይከተላሉ። ከዛ ውስጥ መውጣት የሚችሉት በዳኑ ሰዎች ግብዣ አማካኝነት ነው። ለዚህ ነው እኔ ወንጌል እየሰማሁ ነው። ናና ከእኔ ጋር ወንጌል ስማ፣ ነይና ከእኔ ጋር ወንጌል ስሚ ብለን ሰዎችን ልንጋብዛቸው ይገባል። ስለዚህ ማቴዎስ በግል ምስክርነቱ ሰዎችን ወደ ጌታ አምጥቷል። ምናልባት ምናልባት ላለኝ የመጨረሻ ከጓደኞቹ ጋር የተቆራረጠበት ጊዜ ያ ነው እና የዳኑት አብረውት ቀጥለዋል። ያልዳኑትና ጌታን አልፈልግም ያሉት ያው ተለይተውታል ማለት ነው እና ለውጡ የማቴዎስ ለውጥ የተደበቀ ለውጥ አልነበረም። ብዙ ሰዎች አውቀውታል። እንደገና ምን ብያለሁ እኔ ማቴዎስ ጌታ ኢየሱስ ክርስቶስን በመከተሉ የጻፈው ወንጌል እስካሁን ድረስ እየተነበበ ነው። ታያላችሁ። በቢሊየን ቢሊየን ቢሊየን የሚቆጠሩ ሰዎች የማቴዎስን ወንጌል አንብበዋል። በጣም ብዙ ሰባኪዎች የማቴዎስን ወንጌል ይህንን ክፍል ራሱ ሰብከውታል እና በጣም አስደናቂ የሆነ ትምህርቶችና መልእክቶችን በውስጡ አካቷል። ስለዚህ ማቴዎስ ጌታ ኢየሱስ ክርስቶስን መከተሉ ለብዙ ሰዎች የመዳን በር የከፈተ የህይወት ለውጥ እንደሆነ እንድታዩ እንድታውቁ ፈልጋለሁ እና እኔ ይህንን የምናገርበት ምክንያት ማን ያውቃል በእናንተ ህይወት ውስጥ ባለው ለውጥ ምክንያት ጓደኞቻችሁ በጣም ታላላቅ በእግዚአብሔር ቤት አገልጋዮች የሚሆኑ ሰዎች ተለውጠው የጌታ አገልጋዮች ቢሆኑ ማን ያውቃል። እና እምነታችሁን አትደብቁ፣ ህይወታችሁን የተለወጠ ህይወታችሁን ለሰዎች አሳዩ። ማን እንደለወጣችሁ ተናገሩ። የምትከተሉት ጌታ ኢየሱስ እነሱ ሊለውጣቸው እንደሚችል እመኑ። እና በመጨረሻ ላይ የምናገረው የማቴዎስ ጥሪ እኛም እንዴት እንደምንጠራና ጌታ ሲጠራን ምን ማድረግ እንዳለብን የሚያሳይ ድንቅ ምሳሌ ነው። የማቴዎስ ጥሪ እንደ ምሳሌ ነው፣ እውነት ነው፣ ግን ለሰዎች መጠራት እንደ ምሳሌም የተቀመጠ ነገር ነው። እኛን ጌታ ኢየሱስ በግላችን አግኝቶ ነው የሚጠራን። በግላችን አግኝቶ ራሱ ተገልጦ አይደለም፣ በቤተ ክርስቲያን በሰባኪ በኩል ይጠራናል። ነይ ወደ እኔ ና ወደ እኔ፣ እኔን ተከተለኝ፣ እኔን ተከተይኝ ብሎ ይጠራናል። ዓለምን መከተል፣ ኃጢአትን መከተል፣ ዘመኑን መከተል፣ ልዩ ልዩ ነገሮችን መከተል አያዋጣም። እኔን መከተል ግን የዘላለም ሕይወት ተስፋ አለው። ና ነይ፣ ኃጢአትሽን ይቅር ልበል፣ ኃጢአትህን ይቅር ልበል ብለን ብሎ ይጠራናል። ይሄ ጥሪ ውስብስብ አይደለም። ቅድም እንዳልኩት ተከተለኝ በጣም ቀላል ነው። ማንም ሰው የሚገባው ጥሪ ነው። ተከተለኝ የሚለው ነገር እና ጌታ ኢየሱስ ክርስቶስን ተነስተን መከተል ነው። እኔን ተከተለኝ። ዓለምን ከምትከተል፣ ኃጢአትን ከምትከተል፣ ጥፋትን ከምትከተል፣ ውድቀትን ከምትከተል፣ እብድነትን ከምትከተል፣ እኔን ተከተለኝ። እንግሊዝ ሀገር ኖር ያለው ያው ታውቃላችሁ፣ እንግሊዝ ሀገር ያገኘኋቸው ብዙ ሰዎች አሉ ከቤታቸው ሳይወጡ በቃ የህይወት የህይወት አቅጣጫቸው መላቅጡ ጠፍቶባቸው ሌሊትና ቀን ከተቀመጡበት ቦታ ሳይነሱ ቴሌቪዥን ላይ ተሰክተው የሚውሉ የሚያድሩ ሰዎች አግኝቻለሁ። ኢትዮጵያ፣ ምንድን ነው ችግራቸው? ጌታ ኢየሱስ ክርስቶስን አለመከተል ነው ችግራቸው። ሀሳባቸውም መከተል ነው ችግራቸው አለምን መከተል ነው ችግራቸው ሀጢአትም መከተል ነው ችግራቸው ሊትራሊ እውነት ነው የምላቸው እንደዛ አይነት ሰዎች አጋጥመኛል በእርግጥ ጌታ ተመስክሮላቸው ከዛ ህይወት ውስጥ የወጡ ብዙዎችን አይቻሉ እና የጌታ እንድንጠራ እንድንከተለው ሲጠራን በዚህ መልክ ነው የሚጠራን እና የጌታ ተከታዮች ሰላም አላቸው የጌታ ተከታዮች እረፍት አላቸው ለውጥ አላቸው የጌታ ተከታዮች ተስፋ አላቸው። በዚህ ምድር በሚመጣው ምድር ደግሞ የዘላለም ህይወት ወራሾች ናቸው። የጌታ ተከታዮች ለምን እንደሚኖሩ ያውቃሉ። እና ጌታ ኢየሱስ ክርስቶስ ስለ ጥሪው የተመሰገነ ይሁን። እና ምናልባት ይህንን ጥያቄ መጠየቅ እፈልጋለሁ። የጌታ ጥሪ ተሰምቶኛል እና ጌታ እኔን እየጠራኝ እንደሆነ ገብቶኛል በእውነት እና እኔ ይህንን ጌታ ኢየሱስ ክርስቶስን መከተል እፈልጋለሁ፣ በዚህ ጉዳይ ላይ በጸሎት እንድትመራኝ እፈልጋለሁ የምትሉ ካላችሁ ልታገኙኝ ትችላላችሁ፣ ከዚህ ከፕሮግራም በኋላ እና አብረን እንድንጸልይ ምን ማድረግም እንዳለባችሁ ልመክራችሁ እችላለሁ። ጥሪው በውስጤ በተደጋጋሚ እየተሰማኝ ነው። አዎ ኃጢአተኛ ነኝ፣ በደለኛ ነኝ፣ ይቅርታ አግኝቼ በሱ መንገድ መመላለስ የምችለው ጌታን ለመከተል ልቤን በሱ ላይ ሳሳርፍ ነው የምትሉ ካላችሁ ከዚህ በፊት ቆርጣችሁ ጌታን መከተል ያልጀመራችሁ ልታነጋግሩኝ ትችላላችሁ እና ማቴዎስ ተጠራ። ጌታ ኢየሱስ ክርስቶስ ማንነቱን አውቆ ነው የጠራው። ምን ሊሆን እንደሚችል አውቆ ነው የጠራው እና የማቴዎስ ወንጌል ጸሐፊ ሆኗል። እና እኛንም ማንነታችንን፣ ችግራችንን፣ ጥያቄያችንን፣ ውጣ ውረደቻችንን አውቆ ነው ጌታ ኢየሱስ የሚጠራን እና ወደፊት ደግሞ በእኛ ምን ሊሰራ እንደሚችልም አውቆ ነው የሚጠራን። እና ጌታ ስለ ጥሪው የተመሰገነ ይሁን። አስደናቂ ጥሪ ነው። እኛንም የሚጠራው ልክ እንደዚህ ነው የጠራን ከሆነ ልባችንን አናደንድን፣ ልባችንን አናጠንክር፣ ቀጠሮ አንስጥ። ወዲያው ተነስቶ ምን አደረገው? ተከተለው እና የጌታ ኢየሱስ ክርስቶስ ተከታይ ምስክር፣ ሐዋርያ እና የማቴዎስ ወንጌል ጸሐፊ መሆን በቃ። በእኛም ህይወት እግዚአብሔር የሚሰራው ድንቅ ነገር እንደሚኖር አምናለሁ። ጌታ ኢየሱስ ክርስቶስ ስለነበረን ጊዜ የተመሰገነ ይሁን።